ሰላም ለእናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ጥር 17 2014 ዓ ምት ነው። አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናጋራችኋል። አይ ደህና ነኝ፣ የጭንቁ ሰዓት አልፏል። ኢትዮጵያዊ መሆኔንና መርከበኛ መሆኔን አሳውቂልኝ ያለኝ የመጨረሻ ቃሉ ሄ ነው። በቅርቡ በየመን አማጽ የሁቲ ታጣቂ ቡድን አባላት ከተያዙ መርከበኞች መካከል አንዱ ኢትዮጵያዊው አየናቸው መኮንን መሆኑን ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ከእስር ተለቁ ከመላ ቤተሰቦቹ ጋር እንዲቀላቀል ዓለም አቀፉ ማህበረሰብ እንዲያግዛቸውም ጥሪ አቅርበዋል። ቆየት ብለን ሙሉ ዘገባው እናሰማቸዋለን። ሕክምና መረጃ የሚሰጡትን አንድ ላይ ሰብሰብ አድርገን በአንድ የሞባይል መተግበሪያ እና በአጭሩ የስልክ ቁጥር ታካሚውንና አገልግሎት ሰጭን የማገናኘት ፕሮጀክት ነበረ ያሰብነው። ኢትዮጵያ ውስጥ የጤና ስርዓትን ለማዘመን ወጣቶች አስተዋጽኦ ማድረጋቸውን ቀጥለዋል። ለዛሬ በቅርቡ ስራ የሚጀምር የድንገተኛ ጥሪ ማዕከል መስራች የሆነችውን ወጣት ሐኪም ቆየት ብለን እናስተዋውቃችኋለን። እኚህና ሌሎች ጉዳዮች የተካተቱበትን በስነ መሰናዶ ሀብታም አለው። ኤልያስ አስማሪ ደግሞ የምስልና የድምፅ ምህንድስናውን ይከውናል። ሲሳይ ተሾመ የምስል አቀናባሪያችን ነው። በመጀመሪያ አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆየ አመሰግናለሁ ሀብታሙ። የቡርኪና ፋሶ ወታደሮች የሀገሪቱን ፕሬዝዳንት ሮች ማርክ ክርስቲያን ካቦሬን እና የእሳቸውን ባለስልጣኖች በቁጥጥር ስር ያዋሏቸውን ዜና ተከትሎ ነዋሪዎች በሀገሪቱ ዋና መዲና በመውጣት ደስታቸውን እየገለጹ ነው። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ህዝብ የፕሬዝዳንቱ አስተዳደር የእስላማዊ አማጽያንን አመሰግናለሁ ሀብታሙ የቡርኪና ፋሶ ወታደሮች የሀገሪቱን ፕሬዝዳንት ሮች ማርክ ክርስቲያን ካቦሬን እና የሳቸው ባለስልጣኖች በቁጥጥር ስር ያሟዋላቸውን ዜና ተከትሎ ነዋሪዎች በሀገሪቱ ዋና መዲና በመውጣት ደስታቸውን እየገለጹ ነው። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ህዝብ የፕሬዚዳንቱ አስተዳደር የእስላማዊ አማጽያንን አያያዝ በመቃወም የተቃውሞ ሰልፍ በተጠራ ማግስት መሆኑ ታውቋል። በሰሜን የሀገሪቱ ክፍል ይንቀሳቀሳሉ የተባሉት ጽንፈኞቹ የእስላማዊ መንግስት አማጽያን 49 የመንግስት ወታደሮችን ከገደሉበት ጊዜ ሮ በጦሩ አባላት ዘንድ በተፈጠረ ቅሬታ መፈንቅለ መንግስት ሊካሄድ ይችላል የሚል ወሬ ሲነገር መቆየቱ ተገልጿል። የቡርኪና ፋሶ መፈንቅለ መንግስት ባለፉት 18 ወራት በምዕራብ አፍሪካ ማሊና ጊኒን ተከትሎ ሶስተኛው ሊሆን እንደሚችልም ተመልክቷል። የተባበሩት አረብ ኤምሬት አቡዳቢ ከተማን ኢላማ ያደረጉ ሁለት የባለስቲክ ሚሳይል ጥቃቶችን መታማምከኗን አስታውቃለች። የኤምሬቱ መከላከያ ሚኒስትር ባወጣው መግለጫ ተመተው የወዳደቁት የሚሳይሎቹ ቁርጥራጮች በሰው ላይ ምንም ዓይነት ጉዳት አለማድረሳቸውን አስታውቋል። ባለፈው ሳምንት የየመን ሁቲ አማጽያን በአቡዳቢ የሚገኘውን የነዳጅ ማጠራቀሚያ በመምታት ሶስት ሰዎችን የገደሉ ሲሆን ሌሎች ስድስት ሰዎችን ደግሞ ማቁሰላቸው ይታወሳል። የተባበሩት ኤምሬት በሳዑዲ አረቢያ ከሚመራው እና በየመን ከሁቲዎች ጋር እየተዋጋ ከሚገኘው የትብብር ጦር አንዱ መሆኑም ይታወቃል። የተባበሩት መንግስታት ዛሬ ሰኞ ባወጣው ሪፖርት ዓለም እንደ አውሮፓያን አቆጣጠር በ2030 ህጻናት አሳታፊ ፍትሐዊና ጥራት ያለው ትምህርት እንዲሁም ለዘለቄታ የሚረዳቸው የትምህርት እድል እንዲያገኙ ለማስቻል ያለመውን ግብ ማሳካት እንዳቃተው አስታወቀ። የግቡ ተሳታፊ በሆኑ ሀገሮች ህጻናት ገና ከልጅነታቸው ጀምሮ ትምህርት እንዲያገኙ፣ ትምህርታቸውን ሳያጠናቅቁ አቋርጠው እንዳይወጡ፣ የጾታ ልዩነት የሚያጠቡ ንባብና የሂሳብ ትምህርት ችሎታቸውን እንዲያሻሽሉ የሰለጠኑ መምህራንን ማፍራት፣ የህዝብ ትምህርት ቤቶች ማስፋፋት የመሳሰሉት እንደ አመላካች ግብ የተቀመጡ እንደነበሩ ተመልክቷል። ይሁን እንጂ የተባበሩት መንግስታት የትምህርት ሳይንስና ባህል ማዕከል ዩኔስኮ አገሮቹ ከወዲሁ እነዚህን ማሳካት አቅቷቸው ወድቀው ታይተዋል ሲል አስታውቋል። ይህ ውድቀት ለአለም መሪዎች ትልቅ የማንቂያ ደውል ሊሆን ይገባል ያለው ዩኔስኮ በሚሊየን የሚቆጠሩ ህጻናት የትምህርት ጥራትና እድል እያጡ መምጣታቸውንም አሳስቧል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ትላንት በሰጡት መግለጫ ሶስተኛ ዓመቱን በያዘው የኮቪድ-19 ወረርሽኝ የተጋለጡት የዓለም ሀገራት ወረርሽኙን ለማስቆም ወደ አንድነት መምጣት ይኖርባቸዋል ሲሉ አሳሰቡ። ዳይሬክተሩ ጀርመን ላይ በሰጡት ጋዜጣዊ መግለጫ በጣም ወሳኝ ወቅት ላይ እንገኛለን ጭንቀትና ቸልተኝነት አሁንም ወደፊት እንዲጎትተን ማድረግ የለብንም ብለዋል። በአውሮፓ የዓለም ጤና ድርጅት ዳይሬክተር ሄንሪ ክለግ በበኩላቸው ከዚህ በኋላ ብዙ ሰው የተከተበ ወይም ከቫይረሱ ጋር የተላመደ በመሆኑ ወደ ማብቂያው ማምራቱ መልካም ዜና መሆኑን ተናግረዋል። በዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ ዶክተር አንተኒ ፋውችም ባለፈው እሁድ በሰጡት መግለጫ በጣም እንዳያዘናጋን እንጂ ነገሮች እየተሻሻሉ ነው ብለው መናገራቸው ተሰምቷል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች፣ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝ ችል ዜናዎች፣ እናመሰግናለን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ ያተኮረ ልዩ መርሃ ግብር ነው። አስቀድመን ወደ በመቀጠል አስቀድመን ወደ መጀመሪያው ዘገባ እንሻገራለን። በቅርቡ በየመን የባህር ዳርቻ በሁቲ አማጽያን ቁጥጥር ስር በኋላ መርከብ ውስጥ የሰሩ የነበሩ ኢትዮጵያዊ ቤተሰቦች በአማጽያኑ እጅ ለቀናት ያሳለፉት ግለሰብ የደህንነታቸው ሁኔታን ለማወቅ መቸገራቸውን ለአሜሪካ ድምፅ ተናግረዋል። በመርከብ መሀንዲስነት እያገለገሉ የነበሩት አቶ አየናቸው መኮንን ከእስር ተለቀው ቤተሰቦቻቸው ጋር በሰላም የሚቀላቀሉ ዘንድ ኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ እንዲያግዛቸውም ጠይቀዋል። ዘገባውን እንከታተል። ታኅሳስ 24 2014 ዓ ም ወደ ሳውዲ አረቢያ የወደብ ከተማ ጄዛን እያመራ የነበረ የተባበሩት አረብ ኤሚሬትስ ዕቃጫኝ መርከብ የመን ሆዳይዳ ወደብ አጠገብ በየመን አማጺ የሁቲ ታጣቂዎች በቁጥጥር ስር እንደዋለ ተሰምቷል። በውስጡ የነበሩት 11 የመርከቡ ሰራተኞች የትና በምን ሁኔታ እንዳሉ በግልጽ ሳይታወቅ ከ20 ቀናት በላይ አልፈዋል። ከእነዚህ ሰራተኞች መካከል አንዱ ኢትዮጵያዊው የመርከብ ላይ መሐንዲስ አየናቸው መኮንን እንደሆኑ የቤተሰባቸው አባላት ለአሜሪካ ድምፅ ተናግረዋል። የአቶ አየናቸው ባለቤት ወይዘሮ ሰላም አሸናፊ ባለቤታቸው በሁቴ አማጽያን እጅ ውስጥ ከገቡት መርከበኞች መካከል አንዱ መሆናቸውን እንዴት እንዳወቁ እንዲያስረዳሉ። ጠፍቶብኝ ነበረ፣ ከሳምንት በላይ አጋጣሚ ደግሞ ደውሎ ሰና አካባቢ ታስረን ያለ ነው። መርከቧ ረዋቢ ትባላለች ምናምን ነገር አለኝ። ለመጨረሻ ጊዜ ደግሞ የደወለው ለጥምቀት ዋዜ ማለት ለምንድነው ያላሳወቅሽልኝ? ኢትዮጵያዊ መሆኔን እና መርከበኛ መሆኔን አሳውቂልኝ፣ ልዋጋ አለመምጣቴን፣ ንጹሕ ሰው መሆኔን፣ ለስራ የቤተሰብ ኃላፊ መሆኔን እና ለስራ መምጣቴን አሳውቂልኝ ያለ አንተ ደህና ነህ ሰላም ነህ ግን ስለው አይ ደህና ነኝ፣ የጭንቁ ሰዓት አልፏል። ኢትዮጵያዊ መሆኔን እና መርከበኛ መሆኔን አሳውቂልኝ ያለኝ መጨረሻ ቃሉ ይሄ ነው። የመን፣ በእርስ በእርስ ጦርነት የምትናጥ ሀገር ከሆነች ሰነባብታለች። በሀገሪቱ ውስጥ ያለው አደገኛ ሁኔታ ብሎም ስለባለቤታቸው ተጨማሪና የተብራራ መረጃ ለማግኘት በእጅጉ መቸገራቸውን ተከትሎ መላ ቤተሰብ ለሀሳብና ለጭንቀት እንደወደቀ ወይዘሮ ሰላም ይናገራሉ። በጣም መላው ቤተሰቡ በጣም ተጨንቋል። በጣም በቃ ሀያ ቀን ሆኖናል። በጣም በቃ እናቱም ቤተሰቡ እህት ወንድሞችም ሁሉንም ልጆቹም አብረን ሁላችንም ተጨንቀናል። ስለ የመን ጥሩ ነገር ስለማይወራ ሁላችንም ስጋት ውስጥ ነው። ጦርነት እንዳለ ምናምን ስለሚታወቅ ሁሉም ቤተሰቡ ስጋት ውስጥን ያለው። ጉዳዩ ከተሰማ በኋላ የቤተሰብ አባላት የአቶ አየናቸው የአካልና የመንፈስ ደህንነታቸው ይጠበቅ ዘንድ ሊያግዟቸው ይገባል ያሏቸውን የመንግስት መስሪያ ቤቶችንና የመገናኛ ብዙሃንን አንኳክቷል። ጥረታቸውንና የተሰጣቸውን መልስ የእህታቸው ባል አቶ ዳንኤል ይርጋ ያስረዳሉ። ይሄን ዜና እንደሰማን በመጀመሪያ ባለቤቷና የቤተሰቦችን አባላት ያደረጉት ምንድን ነው? በውጭ ጉዳይ ሚኒስትር የቆንስላ ጉዳዮችን የሚከታተል ዲፓርትመንት አላቸው። እዛ ዲፓርትመንት ሄደን ማሳወቅና እንደ ዜጋ አየናቸው። የጠየቀው ምንድን ነው? ከሱ ጋር አብረው የታገቱት ሰዎች በመንግስታቸው አማካኝነት እንዲለቀቁና ምንም አይነት ፖለቲካዊ ተልኮን ብሌላቸው መንግስታቸው እያስረዳላቸው ስለሆነ ተመሳሳዩን የኢትዮጵያ መንግስት እንደዜጋ ጥረት እንዲያደርግለት ነው የጠየቀውና ለኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል አሳውቀናል። ነገር ግን አሁን ባለው ሁኔታ እንግዲህ ከነሱ ያገኙት ቀጥተኛ መልስ ነው፣ የመን ውስጥ ባለው የእርስ በርስ ጦርነት ምክንያት አሁን ላይ የኢትዮጵያ መንግስት ምንም አይነት ሚሽን ወይም ኤምባሲ ስለሌለው በቀጥታ አጋቾቹ ጋርም ሆነ የየመን መንግስት ጋር የምንገናኝበት እድል ጠባብ ነው። ስለዚህ ከኢትዮጵያ መንግስት ጋር ከዚህ በፊት አብሮ መስራት ትራክ ሬከርድ ያላቸው ዓለም አቀፍ ድርጅቶች ጋር በመተባበር ይህ መደበኛ በሆነ መንገድ አየናቸው ያለበትን ቦታ ለማወቅና ከተቻለም አጋቾቹ ጋር ለመገናኘት ጥረት ይደረጋል የሚል እንዲሁ በደፈናው ነው የተነገረን። ስለዚህ እስካሁን ባለው ሁኔታ ከኛ የሚጠበቀውን መረጃዎች ለውጭ ጉዳይ ሚኒስቴር አሳውቀናል። የውጭ ጉዳይ ሚኒስቴር ደግሞ እንግዲህ ቅድም እንዳልኩት ከተለያዩ የዓለም አቀፍ ድርጅቶች ጋር በመተባበር የምንችለውን ጥረት እናደርጋለን የሚል ምላሽ የተሰጠን። የሁለት ልጆች አባት የሆኑት አቶ አየናቸው መኮንን ለሰባት ዓመታት ያክል በሲቪል መርከበኝነት እንደሰሩና የዛሬ ስምንት ወር ገደማ ጀምረው ፈራጅ የመርከብ ድርጅት ጋር እየሰሩ እንደነበረ የሚያስታውሱት አቶ ዳንኤል በጉዳዩ ላይ አቤት የሚሉበት መላ በመጥፋቱ የቤተሰባቸው ጭንቀት ዕለት ዕለት እየበረታ መምጣቱን ይናገራሉ በዋናነት ለደህንነቱም ሆነ ለሕይወቱ አስጊ ነው የምንልበት ምክንያት ያው ከዜናም እንደምንሰማው እንግዲህ በሁቴ አማጽያን ነው የተያዘው ከተባለ በኋላ ከአማጽያን ጋር መደራደርም ወይም አማጽያን አንድን ታጋች በምን አይነት ሰብአዊ ሁኔታ እንደሚይዙት እርግጠኛ መሆን አይቻልም። አየናቸውም መጀመሪያ በተያዙበት ጊዜ መርከቧ እንደተያዘች እና ከመርከቧ ሲወርዱ ከፍተኛ የሆነ ተኩስ እንደነበረ፣ ከፍተኛ የጭንቅ ሰዓት እንዳሳለፈ ለባለቤቱ አሳውቋል እና አሁን ባለው ሁኔታ አንድ ሆቴል ውስጥ ከሌሎቹ ከሌላ አገር ዜጋ ታጋቾች ጋር ተይዞ እንደሚገኝ እንጂ ያለበትን ከተማም ሁኔታም በዝርዝር የመናገር እድል አልነበረውም። በስልክ ከተያዘበት ቀን ጀምሮ ሁለት ጊዜ ብቻ ነው የደወለው። ይሄም በአጋቾቹ መልካም ፈቃድ የተደረገ ነው እና ያለበትን ቦታ ማወቅ አለመቻል፣ ነገ ከነገ ወዲያ ምን ሊፈጠር ይችላል የሚለው ስጋት አለ። ከዛ በተጨማሪ ቅድም እንደጠቀስኩት ያው በዜናም እንደሚሰማው የሁቲ አማጽያን በአብዛኛው ከሽብር ድርጊት ጋር ተያይዞ ስማቸው ስለሚነሳ ያየናቸው የአካል ደህንነትም በህይወት የመኖር ጉዳይ እጅጉን ያሳስበናል። ለዛም ነው እንግዲህ የኢትዮጵያ መንግስት የተቻለውን ጥረት እንዲያደርግ ስንጠይቅ የቆየ ነው። አቶ ዳኒኤል እርጋ የኢትዮጵያ መንግስትም ሆነ ዓለም አቀፉ ማህበረሰብ ተረባርቦ አቶ አየናቸው በሰላም የሚለቀቁበትን መላ እንዲፈልጉ ተማጽኗቸውን አቅርበዋል። እንደ አንድ ዜጋ በሀገር ውስጥ ኑሮውን ለመቀየር ደፋ ቀና ሲል የነበረ ልጅ ነው። አሁንም የራሱንም የቤተሰቡንም ህይወት ለመቀየር ከእናት ሀገር ወጥቶ ጥረት እያደረገ ያለ ልጅ ነው እና በተቻለ መጠን የኢትዮጵያ መንግስት እንደ ዜጋ ለዜጋው ማድረግ የሚገባውን ጥበቃ እንዲያደርግለት እንፈልጋለን። ከዛ በተጨማሪ ዓለም አቀፉ ማህበረሰብ ምናልባት የኢትዮጵያ መንግስት የጠቀሳቸው ተግዳሮቶች እውነት ከሆኑ ኤምባሲም ኮንሱላር ፊስም የሚለው አሳማኝ ምክንያት ከሆነ ዓለም አቀፉ ማህበረሰብ በተለያየ መንገድ ከአጋጆቹ ጋር በድርድርም ይሁን ምናልባት እኛ ልንረዳው ልናውቀው በማንችላቸው መንገዶች ኢንጌጅ በማድረግ በመገናኘት ያየናቸውን መፈታትና ከቤተሰቡ መቀላቀል እንዲያፋጥኑ እንማጸናለን። ሩአቢ መርከብ በኢራን በሚደገፉት በሁቲ አማጽያን በቁጥጥር ስር ከዋልና ሰራተኞቹም ለእስር መጋለጣቸው ከተሰማ በኋላ የቀጠናዊ ፖለቲካ ንትርክ ምንጭኖ ሰንብተዋል። የመርከቡ ባለንብረት የተባበሩት አረብ ኤሚሬትስ መርከቡን ከሁቴ አማጽያን ጋር ባላንጣ ለሆነች ሳውዲ አረቢያ እንዳከራየችና መርከቡ በቁጥጥር ስር በዋለበት ወቅት የሕክምና ቁሳቁሶችን ጭኖ ወደ ሳውዲ አረቢያ እያቀና እንደነበረ አስታውቃለች። የሁቴ አማጽያን በበኩላቸው መርከቡ ለጦር አገልግሎት የዋለ እንደነበረ በቁጥጥር ስር በኋለበት ወቅትም የጦር መሳሪያዎች ተጭነውበት እንደነበር ማስታወቃቸውን የአማጽያኑን ልሳን አልማሴራን ቴሌቪዥን ጠቅሰው ሮይተርስ ዘግበዋል። የመርከቡና የሰራተኞቹ መያዝ ከተሰማ በኋላ ዓለም አቀፉ ማህበረሰብ በሁቴ አማጽያን ላይ የሰላ ትችት ሰንዝሯል። ዩናይትድ ስቴትስ በውጭ ጉዳይ መስሪያ ቤቷ በኩል ድርጊቱን ካወገዘች በኋላ እኒህ እርምጃዎች በቀይ ባህር የባህር ጉዞ ነጻነት ላይ ጣልቃ መግባት፣ በዓለም አቀፉ ንግድና ቀጠናዊ ደህንነት ላይም ስጋትን መደቀን እንደሆኑ አስታውቃለች። የሁቲ አማጽያን መርከቡንና መርከበኞቹን አንዳሽ ጉዳት ሳይደርስባቸው እንዲለቁ የየመን ውስጥ ጦርነትን ለመቋጨት የሚያስችለውን የፖለቲካ ሂደት የሚያጓትቱ ጥቃቶችን ከመውሰድ እንዲቆጠቡ አሳስባለች። የተባበሩት መንግስታት ድርጅት በተመሳሳይ ድርጊቱን አውግዞ መርከቡና መርከበኞቹ እንዲለቀቁ ጠይቋል። አማጽያኑ ግን እስካሁን ድረስ አዎንታዊ መልስ አልሰጡም። ከሩቁም ቢሆን የመርከቡንና መርከበኞቹን ደህንነት አባላቱ መመልከታቸውን ከሰሞኑ የተባበሩት መንግስታት ድርጅት በትዊተር ገጹ በኩል አስታውቋል። በጉዳዩ ላይ የኢትዮጵያ ውጭ ጉዳይ ሚኒስትርን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መልስ እንዳገኘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የሰው ልጆችን ሕይወት ለመታደግ ቁልፍ ሚና ያለውን የጤና ዘርፍ ለማገዝ ኢትዮጵያውያን ወጣቶች ዘመነኛ አሰራሮችን በማስተዋወቅ ላይ ይገኛሉ። ኤደን በመቀጠል የምታስተዋውቀን ወጣት ሐኪምም ከእነዚህ ተጠቃሽ ወጣቶች መካከል አንዷ ናት። በቅርቡ ስራውን በይፋ የሚጀምረው አለን የተሰኘ የድንገተኛ ጥሪ ማዕከል መስራች ናት። አስቀድማ ራሷን ታስተዋውቀናለች። ዶክተር ሜላት ተስፋዬ ይባላለሁኝ የኢሶፕ ፋርማ ትሬዲንግ ዋና ስራ አስኪያጅ እና ኮፋውንደር ነኝ። አሁን ኢሶፕ ፋርማ ትሬዲንግ ደግሞ በስሩ አለን የሞባይል መተግበሪያ እና የጥሪ ማዕከል አቋቁሞ በቅርቡ ወደ ስራ ለመግባት በዝግጅት ላይ ያለ ድርጅት ነው። እንዲሁም በተጨማሪ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ጠቅላላ ሐኪምና የሴንተር ፎር ፕሮፌሽናል አንድ ኢንስቲቱሽናል ዴቨሎፕመንት ፕሮጀክት ኮኦርዲኔተር። እሺ ዶክተር አመሰግናለሁ። እንግዲህ ዶክተር ሜላት ማናት፣ ወደ ሕክምናው ዓለምስ እንዴት ገባች ከሚለውን ጀምር። ወደ ሕክምና ኢንክላይን ያደረግኩት በጣም ህፃን እያለሁኝ ወደ አስር አመቴ ምናምን አካባቢ አይ ቲንክ አያቴ ስኳር ና ግፊት ነበረባቸው ና አባቴ ደግሞ እንዴት እንደምለካ ስኳሩን ግፊቱን አሳይቶኝ ሬጉላ በሄድኩኝ ጊዜ መዘግበው ነበር ያሉት ውጤቶች፣ ና ሐኪሙ ጋር ስሄድ እሱን ይዞ እንዲሄድ ምናምን ሳደርግ በጣም ደስ የሚል ነገር ይሰማኝ ነበር። እዛ እሱ እያደገ እያደገ መጣ። እሱም ከቤት ሲሄድ ሁሌ ዶክተር መጣች ምናምን ሲል ውስጤ ያደገ ና ያው ከአስራ ሁለት ከጨረስኩኝ በኋላ ሜዲካል ስኩል ጆይን አድርጌ አሁን ተመርቄ ደግሞ ሐኪም ሆኛለሁ ማለት ነው ኢትዮ ፋርማ የተሰኘው ተቋም እንዴት ተመሰረተ? አንቺ ሲያጠናሹ አጠቃላይ የሕክምና ጤና ሆኖ እንዴት ወደዚህ ወደ ቴክኖሎጂ ዘርፍ ልታዘንብ የቻልሽ? እሺ፣ ጳውሎስ ሆስፒታል ነው የተማርኩትም አሁንም እየሰራ ያለው እዛ ነውና ጳውሎስ ሆስፒታል በምሰራበት በነበረ ጊዜ ክሊኒካል የር ላይም መጨረሻ ላይ ደግሞ ኢንተርንም ሆነን እየሰራን በነበረበት ጊዜ ብዙ ጊዜ የምናስተውለው ችግር ለታካሚዎች መድኃኒቶችን የተለያዩ ሆስፒታል ውስጥ የማይገኙ ምርመራዎችን ውጪ እንዲያሰሩ የተለያዩ የህክምና አገልግሎቶችን ከኛ ሆስፒታል ማዘዣዎችን ስንጽፍላቸው ብዙ ጊዜ ይቸገሩ ነበር። በተለይ ድንገተኛ ክፍል አካባቢ ስንሰራ በብዛት ታካሚዎቹ በጊዜው መድኃኒቶችን ባለማምጣታቸው እና ምን ያክል ብር እንደሚያስወጣቸው ባለማወቃቸው፣ አንዳንዴ የረካሽም ሆኑ መድኃኒቱ አቅም እንደሌላቸው ስለሚያስቡ ወይ ደግሞ የት እንደሚያገኙት ስለማያውቁ ብዙ ጊዜ ይጉላላሉ። ምናልባት ለታካሚ መድኃኒቱ በጊዜው ቢደርስ ሊያድ ነው የሚችሉ መድኃኒቶችን የት እንደሚያገኙት ስለማያውቁ በጣም ዘግቶ ይመጡ ነበር ነው። ይህንን በተደጋጋሚ እናስተውል ነበር ነ እና ከአንድ ጓደኛ ጋ ነው ይህንን ፕሮጀክት እየጀመር ነው እና ይህንን እንዴት ነው መስራት ያለብን ብዙ ጊዜ እናስብ ነበር። ከዛ ደግሞ በመሀል ኮቪድ መጣ። ይህንን እያሰብን ከኛ እንደተመረቅን እኛ መጨረሻ ዓመት ላይ ሆነን ነው ኮቪድ የጀመረው እኛም ስንመረቅ መጀመሪያ የገባ ነው በኮቪድ ሕክምና ማዕከል ነበር መስራት የጀመር ነው እና ኮቪድ ላይ ደግሞ ሲሆን በደንብ ታካሚ የሚፈልገው ለኮቪድ የሚያስፈልጉት መድኃኒቶች ምናምን ሀገራችን ያለውን ክፍተት በደንብ አስተዋልንና ለአንድ ማስታወቂያ አየን። እንደዚህ ስራ ሀሳብ ያላቸው ያሰቡትን ሀሳብ እንዴት ወደ ተግባር መቀየር ይችላሉ የሚል ማስታወቂያ አየን። ቲክፋ ኢትዮጵያ የሚባል የቴሌግራም ፔጅ ላይ ፖስት ተደርጎ ነበር ያየ ነው። ሴምፓወር እና ቪዛ በመተባበር ያዘጋጁት እዛ ላይ የፕሮጀክት ሀሳባችን አስገባንና ከነበሩት ተወዳዳሪዎች ተመርጠን ገባን እሱን ስልጠና እንድንወስድ። እዛ እሱን ስልጠና ወሰድን። ያው እሱን ስልጠና ስንወስድ ቀላል አልነበረም። እንዳልኩሽ ኮቪድ ህክምና ማከል ላይ ነበር የምንሰራው። እዛ ደክሞን ወጥተን ስራ አድረን የመቻቻል ስኬጁላችንን ነበር እየሄድን ስልጠናውን የወሰድ ነው። ከዛ ስልጠናው ሲያልቅ መጨረሻ ላይ ባለሀብቶች እንደዚህ ሄዶ ሀሳባችንን ማቅረብ ነበር። እነሱ ይመጡ ነበር ና እነሱ ፊት ያቀረብ ከሕክምናው ዘርፍ አንደኛ ወጣን እና ያኔ በደንብ ወደ ቢዝነስ አይዲያውን በደንብ ወደ መሬት ማውጣት እንዳለብን አሰብን። ያው ኃላፊነትም ጭምር ስለሆነ እነሱም የሰጡ ከዛ በኋላ ነው እንግዲህ አንድ ዕለት እያለን አሁን ያለበት ቦታ ያደር። ምን ነበረ ስትወዳደሩ ምን ይዛችሁ ነው የሄዳችሁት? ጽንሰ ሀሳቡ ምን ነበር? የሰው ነው አለም የሞባይል መተግበሪያ እና ኮልሴንተር በመጠቀም ታካሚዎች የሚፈልጓቸውን የህክምና አገልግሎቶች ለምሳሌ መድኃኒቶችን፣ የሚታዘዙላቸውን ላብራቶሪዎች እና ኤክስሬይ ማራ የመሳሰሉትን የምርመራ አይነቶችን ከየት እንደሚያገኙ እንዲሁም ቤታቸው ሆነው ህክምናቸውን መከታተል ያለባቸውን ሰዎች እንደዚህ ቤት ለቤት ህክምና ከሚሰጡት ጋር ማገናኘት እንዲሁም መድኃኒቶች ኢምፖርት የሚያደርጉ ሰዎችን ህክምና መረጃ የሚሰጡትን አንድ ላይ ሰብሰብ አድርገን በአንድ የሞባይል መተግበሪያ እና በአጭር የስልክ ቁጥር ታካሚውን እና አገልግሎት ሰጪውን የማገናኘት ፕሮጀክት ነበረ ያሰብነው። አሁን ደግሞ ወደ ካምፓኒ ያድጉ ቴልሲ ተቋቁሞለት በዛ ውስጥ እየተንቀሳቀስ ነው። ቴክስት ነው የምትመልሱት ወይስ የጥሪ ማዕከልም አለው? የጥሪ ማዕከል ነው ያለው። አጭር የስልክ ቁጥር ዘጠና አራት ሰማንያ አራት ነው ወስደን ታካሚዎች ወይም ተገልጋዮች በዛ ቁጥር ደውለው ይፈልጉትን የህክምና መረጃ በኮል ሴንተሮቻችን እና ባለሙያዎቹ አማካኝነት ጫ የሚያገኙበት ሲስተም ነው የዘረጋ ነው። እንግዲህ አሁን አፕሊኬሽናችን ኦልሞስት ፋይናል ስቴጅ ላይ ደርሷል። አፕስቶር ላይ አፕሎድ ተደርጓል። የሚያውቁት ሰዎች እየደወሉ የሚጠይቁን ያለንን መረጃ እናደርጋቸው። አሁን በቅርቡ ደግሞ በደንብ ለህዝቡ አስተዋወቀን ህዝቡ ተገልጋይ እንዲሆን መጀመር እቅድ ነው ያለን ለምን ያህል ሰው ነው የስራ እድል የፈጠራችሁት? ባላችሁ ካፓሲቲ ምን ያህል ህዝብ እስጋ መድረስ ትችላላችሁ? አሁን እንደ መጀመሪያ እንደ ስታርትአፕን የጀመርነው በቋሚነት ከኛ ጋር ተቀጥሮ እየሰሩ ያሉ ሰባት ሰራተኞች አሉ። ፉልታይም ታይም የሚሰሩ ማለት ነው። ፓርት ታይም ወደ አራት ሰራተኞች አሉ። ከዛ ደግሞ አፕሊኬሽን ዴቨሎፕ የሚያደርጉልን ሰዎች ቲሞች አሉ። የራሳቸው ቲም ያላቸው ካምፓኒዎች አንድ አስራ አምስት ይሆናል አሁን ካንቺ ግን ያው ስራው በደንብ የተስፋፋ ሲሄድ በደንብ ተጨማሪ ሰራተኞች እንመጣ ተቀጣለን እስከ መቶ ሰው በቀን እናስተናግዳለን ብለን ነው። ግን እሱን ገና እቅዳችን ነው። እኛ ጀምረን ደግሞ ፍላጎቱ በጨመረ ቁጥር እያሳደግን በትልቅ ደረጃ ለማየት የሚረዱንን ፕሮሰሶችን እየሄድን ነው። ኢትዮጵያ ውስጥ በጣም እንግዲህ የጤና ስርዓት አያያዝ ራሱ ገና አልዘመነም እና ቴክኖሎጂን ተጠቅሞ መስራቱ አንደኛ ያለው ፋይዳ ምንድን ነው ትያለሽ? እሺ፣ ያው አንቺ እንደጠቀስሽው አሁን የዳታ አያያዝ ያለው የታካሚ ካርድ ብዙ ጊዜ እንግልት ይፈጥራል ሆስፒታል ውስጥ አሁን እሱንም ወደ ዘመናዊ የኤሌክትሮኒክ ሜዲካል ሪከርዲንግ ሲስተም ወደሚባለው ሲስተም ለማምጣት ብዙ ሆስፒታሎች የተቀበሉት ብዙ ስራ እየተሰራ ነው አሁን በሀገራችን ያው የኛም ደግሞ ቴክኖሎጂ አሁን ግዴታ ነው ሁሉም ሰው፣ ዘመኑ ወደ ዲጂታል የዞረ ስለሆነ ስራን የማቀላጠፍ ነገር ከሚያስፈልጋቸው ኤሪያዎች አንዱ ህክምና ነው። ስለዚህ አሁን ይሄ የኛ ቴክኖሎጂ ሰውን ጉልበት በጣም ይቀንሳል። እጁ ላይ በሚገኝ የሞባይል አፕሊኬሽን እና ስልክ በመደወል የሚፈልገውን እስከ ህይወቱን የሚያድንለት ድረስ አንዳንድ ጊዜ ድንገተኛ መድኃኒቶች እንደዚህ የተቸገረባቸውን ነገሮች ህይወት አድን የሆኑ ነገሮችን በስልኩ በመጠቀም ያገኛል እንዲሁም ሲዞር የሚያባክነውን ጊዜ እንዲሁም ደግሞ ላይሳካለትም ይችላል ዞሮ ቀኑ ሙሉ መድኃኒት ከማጣት ሁለት ሶስት ቀን ተንከራተው ማያገኙም ሰዎች አሉና የነሱን የነሱን ሸክም ያቀልልናል ብለን ነው የምናስበው ያው ከዚህ በኋላ አለም ወደኋላ ወደ ወረቀት ሳይሆን ወደ ዲጂታል ነገሩ ስለሆነ የምትሄደው ወደዛ ለማስኬት ያግዘናል ብለን ነው ያሰብነው ሌላው አንድ ያየሁት ነገር ቶታል ስታርታፐርም፣ ደግሞ ተወዳዳሪ ናችሁ ዘንድሮ፣ እና ምንድን ነው እሱ ውድድሩ፣ እና ምን ይጨምራል ለእናንተ እሱን ብታሸንፉ? አሁን የቶታል ኤነርጂ ሲያዘጋጀው የስራ ፈጠራ ውድድር አለ እና በሁለት ካተጎሪ ነው አንደኛው ከተጀመሩ ሶስት አመት የሞላቸው ሁለተኛው ደግሞ አይዲያ ያላቸውን ሰዎች ነው የሚያወዳድረው። እኛ እየተወዳደር ነው ያለነው ጀምረው ከሶስት አመት በታች የሆናቸው ላይ ነው እየተወዳደር ነው ያለ ነው ይህንን ውድድር ማሸነፍ አንደኛ በደንብ ለሚዲያም ተቀባይነትም ለፕሮሞሽንም ራስን ለማሳወቅ ይረዳናል ሁለተኛ ኮችንግ ይኖረዋል ከዛ በኋላ እንዴት መቀጠል እንዳለብን ከነሱ የማማከር እና በደንብ የማሳደግ አገልግሎት ይሰጠናል ሶስተኛ የሲድ መኒ ወይም በደንብ ለማሳደግ የሚሆን መነሻ ባልለው ለማስቀጠል የገንዘብ ሽልማት አለው እና እነዚህ ጥቅሞች በዚህ ስራ ውስጥ ትልቁ ተግዳሮት የሆነባችሁ የከበዳችሁ ነገር ምን ነበረ? አንቺና አጋርሽ። የከበደን ነገር ያው አዲስ ነኝ። ከዚህ በፊት እንደዚህ የቢዝነስም እንደዚህ አይነት ስራዎችንም ከዛን አናውቅም ቢሆን ተማርን አስራ ሁለት እንጨርስ ህክምና ገባን ህክምና ጨረስን። ነው ከዛ ውጭ ያለውን ያው አንድ ብለን ነበር የጀመር ነው። የት ነው መሄድ ያለብን? እያንዳንዱ ነገር አዲስ ነበር ለኛ። ምንድን ነው የሚደረገው? ከትኛው ስቴት ነው የሚጀመረው? ማለት ነው የምናናገረው። የሚሉትን የሀገሪቱን የቢሮክራሲ ሲስተም በደንብ አናቀውም ነበር። ነው አንዱን ከአንዱ ጋር እያከታተልን ያሉትን ነገሮች መሄድ፣ ከአንዱ በኋላ ወዴት እንደምንሄድ ቢሮዎቹን ማወቅ፣ ፕሮሰሶቹን ማወቅ ትንሽ ይከብደን ነበር። ከኛ በፊትም ይሄንን ኤሪያ ላይ በደንብ ይሰራም እና ማክረውን ሰው አልነበረም። እና የምንሰራበት ኤሪያ ደግሞ ሰፊ ነው። ህክምና ሆኖ መድኃኒቶች ላይ እንሰራለን። ከዛ ደግሞ ላብራቶሪዎች በስልክ እንሰራለን። በአፕሊኬሽን እንሰራለን። ስለዚህ እያንዳንዱ ነገር የየራሱ ፍቃድ ይፈልግ ነበር። እሱ ትንሽ ከብዶ ነበር መጀመሪያ አካባቢ። አሁን ግን ያው የለምድ ነውም የገፋንበት ነው። የአለን መተግበሪያ አጋር መስራችና ዋና ስራ አስኪያጅ ዶክተር ሜላት ተስፋዬ ከአሜሪካ ድምጽ ጋር ስለነበረች ቆይታ እጅግ አብዝቻ አመሰግናል። አድማጮቻችን ወደ መጨረሻው ጉዳይ እንሻገር። በዩናይትድ ስቴትስ የሚታየው የጭነት መኪናዎች አሽከርካሪ እጥረት በሸማቾችና በነጋዴዎች ላይ ጫና እያስከተለ ነው። የአንሹማን ሀብቴን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ብሮንክስ ተብሎ በሚጠራው የኒውዮርክ ግዛት አካባቢ የምትኖረው ካሪና ዴሱስ ተሳቢ የጭነት መኪናውን ወደ ኋላ ነርታ ለማቆም ትለማመዳለች። ካሪና የትምህርት ቤት አውቶቡስ አሽከርካሪ ስትሆን ምኞቷ የጭነት መኪና መንዳት ነው። በዚህ ምክንያት ረጅም ተሳቢ መኪናዎችን እንዴት ማቆም እንደምትችል ለመማር ኒውዮርክ የመንጃ ፍቃድ ትምህርት ቤት ገብታ እየተማረች ነው። ከባድ ነገር አይደለም። ወንዶች እንደሚችሉት ሁሉ ሴቶችም ማድረግ ይችላሉ ብዬ አስባለሁ። በዚህ ጊዜ እኩልነት ትልቁ ቁም ነገር ነው። በእርግጥ እንደ እናት ሊከብደኝ የሚችል ነገር አለ። ነገር ግን አሁን ወደ ተለያዩ ግዛቶቼ ማሽከርከር እቅድ የለኝም። በአብዛኛው እዚሁ አካባቢ የሚሰሩ ስራዎችን ለመስራት ነው ማስበው። የአሜሪካ ጭነት መኪናዎች ማህበር የተሰኘ ተቋም የሰበሰበው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2011 167ሺ ሴት የጭነት አሽከርካሪዎች ነበሩ። በ2020 ይህ ቁጥር 260ሺ ደርሷል። በተጨማሪም ጥቁር አሜሪካውያን የላቲን እንዲሁም እስያ ተወላጆች ቁጥርም በ2001 ከነበረበት 26 ከመቶ በ2020 ወደ 42 ከመቶ አድጓል። ትንሽ ከበድ የሚል ስራ መሆኑ እርግጥ ነው፣ ግን ከገቢ አንጻር ሲታይ የተሻለ ሕይወት ለመኖር ጥሩ የሆነ አጋጣሚ እንደሆነ ነው የሚገባኝ። የተቋሙ መረጃ እንደሚያሳየው የጭነት መኪና አገልግሎት ለረጅም ዓመታት የአሽከርካሪዎች እጥረት ኖሮበት የቆየ ሲሆን አሁንም ወደ 80 ሺህ የሚደርሱ የጭነት አሽከርካሪዎች ይፈልጋሉ። ይህን ቁጥር ለመሙላትም የጭነት መኪና ድርጅቶችና ተመሳሳይ የንግድ አገልግሎቶች ለአዲስ ተቀጣሪዎች የሚከፍሉትን ደሞዝና ጥቅማጥቅም በየጊዜው እየጨመሩ ይገኛሉ። በአሁኑ ወቅት የታክሲ አሽከርካሪ ሆኜ ምናልባት የተጣራ 1000 ዶላር በወር አገኝ ይሆናል። የጭነት መኪና ብነዳ ግን በሳምንት ቢያንስ ከ2 እስከ 2500 ዶላር አገኛለሁ። የጭነት መኪናዎችን ለማሽከርከር ወደ ትምህርት ቤት የሚገቡ ሰዎች ቁጥር መጨመሩን ተከትሎም ትምህርት ቤቶች ከፍተኛ ጥቅም እያገኙ ነው። በፊት ከነበረው 50 ከመቶ ጨምሯል። ይህን ከዛ በላይ በእጥፍ ማሳደግ አልችልም። ግን ለአዲስ አሽከርካሪዎች ይሰጣል የሚባለው ጥቅማጥቅም ምክንያት ቁጥሩ እየጨመረ ነው። እነዚህ እጅግ ግዙፍ የጭነት መኪናዎችን ለማሽከርከር አደገኛ በመሆናቸው አሽከርካሪዎች ወደ መንገድ ከመውጣታቸው በፊት ሊማሩት የሚገባ በርካታ ትምህርት አለ። Everything from learning how to do a pre-trip inspection, which is going around the vehicle, making sure it's safe before they get out on the road. <laughs> ትይዩ የምንለው ወይም ለመጫንና ለማራገፍ በጠባብ መንገድ በጎን ወደ ኋላ መግባት ሊሆን ይችላል። ከዚያ ደግሞ ሲወጣ በከተሞች መንገድ ላይ መኪናውን እንዴት ማቀያየርና መቆጣጠር እንዳለበት መማር አለበት። ይህን የአሽከርካሪዎች እጥረት ለማቃለል የጭነት መኪናዎችን የሚያስተዳድሩ የንግድ ተቋማት ከፖሊሲ አውጪዎች ጋር በመቀናጀት ከአንድ ግዛት ወደ ሌላ አቋርጠው ማሽከርከር የሚችሉ ሰዎች ላይ የተቀመጠውን የዕድሜ ገደብ ለመቀነስ ጥረት እያደረጉ ነው። ሆኖም አሽከርካሪዎችን በትምህርት ቤት ማሰልጠን ብቻ አሽከርካሪዎችን ለመንገድ ዝግጁ እንደማያደርጓቸው በዘርፉ ያሉ ባለሙያዎች ይናገራሉ። በአሁኑ ወቅት በመቶዎች የሚቆጠሩ አሽከርካሪዎች የብቃት ማረጋገጫ ፈተና ለመውሰድ እየተጠባበቁ ነው። ስለዚህ እኛም የምናስተምራቸውን ተማሪዎች ቁጥር በከተማው አቅም መጠን መወሰን ጀምረናል። ያ ደግሞ አዳዲስ አሽከርካሪዎችን ለማውጣት ለሚደረገው ጥረት ማነቆ ነው። በሙያው ውስጥ የተሰማሩ ሰዎች እንደሚሉት የአሽከርካሪዎች እጥረት በጊዜ ሂደት በርካታ ሰዎች ስራውን በተቀላቀሉ ቁጥር ይሻሻላል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።